የባህል መድረክ ዓለም እንደዛሬ ሁሉ በየደጁ ሆስፒታሎችና ሐኪሞች ሳይኖሯት መድኃኒቶች በየበሽታው አይነት ተፈብርከው ሳይቀርቡላት በልሳነ ግዕዝ በሊቃውንቶች በሸንበቆ ብዕር ተጽፈውና ገቢራቸው ተበትኖ የተቀመሙ መድኃኒቶች ትውልዱን ከጨለማው ዘመን ታድገው ወደ ብርሃን ዘመን አብቅተዋል። እነዚህ ጥንታዊ ባህላዊ እውቀቶችን የያዙት የግዕዝ ጽሑፎች ሊተረጎሙ ምርምር ሊደረግባቸው ይገባል ሲሉ ባለፈው ሳምንት ባህር ዳር ዩኒቨርሲቲ በተካሄደው የግዕዝ ጉባኤ ላይ የዘርፉ ምሁራን ተናግረዋል። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። ጣናን የተንተራሰችው ባህር ዳር ከተማ ባለፈው ሳምንት የዓለም ፖለቲከኞችን ከማሰባሰቧ በፊት ግዕዝ ተመረመረ፣ ህያውነቱም ተበሰረ ስትል የቅኔ ሊቃውንትን፣ የከፍተኛ ትምህርት ተማሪዎችን፣ የቋንቋ ምሁራንና ጉዳዩ የሚመለከታቸውን አሰባስባ የሁለት ቀን ጉባኤን አካሄዳ ነበር። በእለቱ ዝግጅታችን በጉባኤው ስለተነሱ ነገሮች ያጫወቱንን የጉባኤውን ተካፋዮች ጋብዘናል። መልካም ቆይታ። በቀል እውቀትን በመጠበቅና በመሰነድ ከትውልድ ትውልድ ተሻጋሪ እንዲሆን ማድረግ እንደሚያስፈልግ የሚገልጸው በባህር ዳር ዩኒቨርሲቲ አባይ የባህልና ልማት ጥናትና ምርምር ማዕከል እውቀትን፣ ባህልን የማስተላለፍ የማዳበር እንዲሁም አእምሮዊ ትንታኔ የመስጠት ተግባር እንደሚያከናውን ሁሉ ተገልጿል። ማዕከሉ ዘንድሮ መጋቢት 28 እና 29 ባካሄደው ዓለም አቀፍ የግዕዝ አውደ ጥናት ላይ ከመዲና በርሊን ጀርመን ከሚገኘው የቋንቋ ጥናት አንድ ጀርመናዊ በጉባኤው የጥናት ጽሑፍ አቅርበዋል። አባይ የባህልና ልማት ጥናትና ምርምር ማዕከል ዳይሬክተር ዶክተር ሙሉቀን አንዱ ዓለም ስለ ጉባኤው ግዕዝ ተሀተ ወህላዊ የሁ ተበስረ ማለት ግዕዝ ተመረመረ ህልውናውም ተበሰረ የሚል ነበረ እንግዲህ ይሄ የተመረጠበት ምክንያት ግዕዝ ለዘመናት እኛ ሀገር ላይ በአገልግሎት ብዙ ነገር እንደሰራ ቢታወቅም እንደ ቋንቋ ነገር ግን የተጠበቀውን ያህል ጥናትና ምርምር የተካሄደበት ነገር አልነበረም ወደ ዩኒቨርሲቲዎችም አልፎ ለዘመናዊ ተማሪዎች ያገለገለበት ሁኔታ አልነበረ እዛው በገዳማትና በአድባራት በኢትዮጵያ ኦርቶዶክስ ነበረ ለአገልግሎት የሚውለው ለመንፈሳዊ አገልግሎት የሚውልበት ብቻ ነው የነበረ እንጂ ወደ ዘመናዊነት ልክ እናንተ ጀርመን አካባቢ እንደሚደረገው በሰፊው ጥናትና ምርምር ኢትዮጵያ ውስጥ አልተካሄደበትም ነበር። እና አሁን ከገዳም ወጣ ብሎ ወደ ዩኒቨርሲቲው ስለገባ ቀደም ሲል ኅብረተሰቡ በቋንቋነት ይገለገልበት ስለነበረ እንደ ቋንቋ ይጽፍበት፣ ይከስበት፣ ይካሰስበት፣ ጥናትና ምርምር ያካሄድበት፣ ሀገር በቀል እውቀቱን በሰፊው ያካሄድበት የነበረ ቋንቋ ነው ወይም ደግሞ ሕዝቡ ያካሄድበት የነበረ ነገር ስለነበረ ያንን ትቶ ባልታወቀ ምክንያት ለረጅም ዘመናት አማርኛ ቦታውን ከያዘ ጀምሮ እስካሁን ድረስ ደብዛው ጠፍቶ ነበር። ورماره چې چا የዘመኑ ትውልድ እየተጠቀመበት አልነበረም። ጥናትና ምርምር በዩኒቨርሲቲዎች፣ በአንደኛ ደረጃ፣ በሁለተኛ ደረጃ ትምህርት ቤቶች እየተካሄደበት አልነበረም። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ብቻ ነው ለአገልግሎት ይውል የነበረው እና ይሄንን ወደ ዩኒቨርሲቲ ስላመጣ ነው በዩኒቨርሲቲ እንዲከፈት ሁሉ ስለተባለ ለቋንቋ ተማሪዎችም ትምህርቱ እየተሰጠበት ስለሆነ አሁን ወደፊት ሁለተኛ ዲግሪ የመጀመሪያ ዲግሪ እንዲሰጥ የሚል አቅጣጫ ስለተያዘ ወደ ዘመናዊ ትምህርት ወደታች ለአዲሱ ትውልድ አውርደን የሚማርበት ወይም ደግሞ የሚመቻችበት ነገር እንዲዘረጋ ስለሆነ ፍላጎታችን ግብ ተመረመረ፣ ሕልውናውም ተበሰረ የሚል መሪ ቃል ነ ነው የነበረው እና በጉባኤው ላይ ብዙ ሰዎች ነበሩ የተጋበዙ ከአዲስ አበባ፣ ከደብረ ብርሃን ዩኒቨርሲቲ፣ ከወሎ ዩኒቨርሲቲ፣ ከወልዲያ ዩኒቨርሲቲ፣ ከጎንደር ዩኒቨርሲቲ፣ ከደብረ ታቦር ዩኒቨርሲቲ፣ ከደብረ ማርቆስ ዩኒቨርሲቲ እና ከጀርመንም ፕሮፌሰር ሬነር ፎክት ነበረ። በሞክሼ ፊደላት ላይ ጥሩ የሆነ የጥናት ወረቀት አስገባሉ እና ጀርመኖች ብዙ ስራ እንደሚሰሩበት በግዕዝ ላይ የታወቀ ነገር ነው። እና እሱ ሰውዬ ቀርቦ ፔፐሩን በኢትዮጵያ ሊቃውንት ፊት ያቀረበው ማለት ነው። የዚህ ጉባኤ ተካፋይና የግዕዝ ንባብ ቅኔ አስተማሪ መምህርት እማህዌ አመተ ማርያም አሰፋ በጉባኤው መድረክ ስለ ዋሽራ ቅኔ ምንነት ትንታኔ ሰጥተዋል። እማሆይን ቃለ ምልልስ ካደረግኩላቸው በኋላ እድሜያቸውን ጠይቄያቸው ነበር። እማሆይ የመነኮሱት አስራ ስድስተኛ ዓመታቸውን አገባደው ወደ አስራ ሰባተኛው ሊደርሱ ሲሉ መመንኮሳቸውንና በምንኩስና ሀያ ምናምን ዓመት እንደሆናቸው በአጠቃላይ ወደ አርባው ዕድሜ ክልል እንደተጠጉ አጫውተውኛል። መምህርት ማሆይ አመተ ማርያም ግዕዝ ምንድን ነው ስል ነበር መጀመሪያ የጠየቅኳቸው። ግዕዝ ማለት ነፃ ውጪ ማለት ነው። ግዕዝ ነፃ የወጣ ቋንቋ ነው ያው አንድ ጎኑ ደግሞ ግዕዝ ተጓዘ ብሎ ግዕዝ ጓዘኛ ማለት ነው። እነዚህ ግዕዝ ኢትዮጵያዊ ያን የሆኑ ሁሉ ያው ቅዱስ ያሬድ ነው። በተለይ ቅኔን ቦታ ሲዞት ከገልጾለት ሰማያዊ ምስጢርን ለማመስገኛ የተጠቀመበት ቅዱስ ያሬድ ነው። እና የቅዱስ ያሬድ ምስጢር ለኢትዮጵያውያን እንጂ ለሌሎቹ እንተሰላለም ጠዳሚነትን ይይዛል። እና በዚህ ከእሱ ወዲህ የተነሱ ግን ሊቃውንት በየጊዜው እየተነሱ ዜማውን ወንትኑን አስተካክለው ዜማ ልኩን መደቡን ሰምና ወርቁን ልኬታውን መንገዱን በጣም ለየት ባለ መልኩ በየጊዜ የተነሱ ሊቃውንት እንዲደርስ አድርገውታል። እና ዛሬም ያው ለኢትዮጵያውያን ኩራት ነው፣ የማንነት መገለጫ ነው። ለኢትዮጵያውያን ያው የነጻነት ኩራት ነው፣ ሞገስም ነው፣ ታሪክም ነው የት መጣሽ ሲባል የታሪካችን ማንነት መመኪያችን ነው ለኢትዮጵያውያን በሙሉ እና ይኸውም፣ ደግሞ ለእኛ ለማንኛውም ቋንቋ ደግሞ ምድር ብቻ ላይ ተግባብተንበት የምናልፈው ቋንቋ ደግሞ አይደለም። በሰማያዊ አምላካችን ከክርስቶስ ጋራም ደግሞ የምንገናኝበት መስመር የሚያገናኘን ቋንቋ በዚህ ቋንቋ ነው ጸሎታችን የምናደርሰው ወደ ፈጣሪ። ይህንንም የመላእክት ቋንቋ ነው የሚሉም አሉ። ስለዚህ ግእዝ ቀዳሚ የሆነ ከእግዚአብሔር ጋር ማገናኘት የሚችል የመላእክት ቋንቋ ሰው ልጆች ደግሞ አዳምም እንዲህ ወደ ፈጣሪው በሚጸልይበት ጊዜ በግዕዝ ቋንቋ ቋንቋው ዕብራይስጥ ሆኖ ሳለ እሱ በግዕዝ ይጸልይ ነበር ይላል። ያው ለቅኔም መንገድ በር ከፋሽ ግዕዝ ነው። ለኢትዮጵያውያንም መመኪያ ነው። ግዕዝ በአጠቃላይ ትልቅ ነጻነት ያለው ራሱን የቻለ ረዳት የማይፈልግ ቋንቋ ነው። እንግዲህ እንግዲህ እርስዎ በዚህ በዝግጅቱ ላይ ዋሸራ ቅኔን ነው ያቀረቡት እና ምን ምንድን ነው ዋሸራ ቅኔ እንደው እንዴት ነው መጠሪያ? የቅኔን እንትኖች ሶስት ናቸው ዋሸራ፣ ዋርላ እና ጎንጅ እንላለን። እና እነዚህ ናቸው የቅኔ መንገዶቻችን። ግን እኛ ጎንጅንም ዋሸራውንም ዋርላውንም ግን በዋርላ ቤት ነው ያደግን እኛ የተማር ነው አዛብ ላይ አብሮ ሁሉም ይሰጠናል። ይሄ የጎንጂ መንገድ ነው ይሄ የዋሸራ መንገድ ነው ሰምና ወርቅ ነው ይሄ ዋርላ ነው እያል ያው የቅኔ መንገድ በእርግጥ ብዙ ነው፣ ከአራት መቶ መንገድ በላይ ነው ያለው። ግን ለየት ባለ መልኩ እነዚህ መለያ መንገዶች ነው ሆነውልን፣ እኛ የጎንጂ ነን፣ እኛ የዋሸራ ነን፣ እኛ ደግሞ ዋርላ ነን እያል በሩ እናስለብቃቸው ወንደር ስለሆነ ነው እና አንዱን ተምሮ ወደ አንዱ ሲሄድ የአንዱን ሂዶ ማየት አለበት እና እኔ ሆይኔ ተተስፋ ዋሸራ ነበርኩኝ። ዳያሬድ ላይ ግን ዋርላ ላይ ብዙ ጊዜ የደከምኩት ዋርላ ነው እና ለዛ ነው ያቀረብኩት። ወንበሩ ሲዘረጋ እኔ የዋርላ ከሆነ ከዋርላው ቤት ከወጣ የዋርላ ቤት ነው፣ የዋሸራ ከሆነ ዋሸራ ነው ይላል እንጂ ሁሉንም መንገዶች ግን ባለቂ ነው ይቀኛል። ከባህር ዳር አገረ ስብከት የተጋበዙት ሌላው የጉባኤው ተሳታፊ ቀኝ ጌታ ኤፍሬም መስፍን በግዕዝ ተክሌ አቋቋም ላይ የጥናት ጽሑፋቸውን አቅርበዋል። ተክሌ አቋቋም መነሻው ይላሉ እንግዲህ አቋቋም ማለት ቀደም ሲል ማለት በአስራ አራተኛው አስራ አምስተኛ መቶ ክፍለ ዘመን ይዘትና ቅርጽ የለውም ነበር። አጼ እያሱ የጎንደር ንጉሥ ናቸው። በእሳቸው ዘመነ መንግስት ወደ አንድ ወጥ እንዲኖረውና ይዘትና ቅርጽ እንዲኖረው ሊቃውንትን ሰብስበው ለየብቻ አኖሯቸው ለአቋርጧትና እንደው አቋቋም ስንል አቋቋም ስንል ምን ማለታችን ነው? አቋቋም ማለት ዜማ የተለያዩ ዜማዎች አሉ። ድጓ ይባላል አንዱ እራሱን የቻለ ዜማ ነው እንጂ የምንቆመውን ይህን የሰውን ቁመት አይደለም። የመዝሙሩ ስም ሆኖ ለእግዚአብሔር የሚቀርብ ምስጋና ማለት ነው። እሺ እንግዲህ ወደ ተክሌ አቋቋም እንመለስ። ተክሌ አቋቋም ማለት እንግዲህ ከዚያ አጼ እያሱ ሶስት መቶ ሊቃውንት ሰበሰቡና ና ሱባኤ ያስገቧቸው። ከዚያ በኋላ ሶስት መቶም ሊቃውን ሱባኤያቸውን ሲጨርሱ አንድ አይነት በመንፈስ ቅዱስ አንድ ሆኑ ይባላል። ከዛ ጀምሮ አቋቋም የሚባለው አንድ አይነት ቅርጽ ኖረው ይዘትም ቅርጹም ኖረውና ያው በቅብብሎሽ እስከ አለቃ ገብረሃና ድረስ መጣ። ከዚያ በኋላ አለቃ ገብረሃና በዘመኑ የነበሩት ንጉሥ አጼ ቴዎድሮስ ስለነበሩ አለቃ ገብረሃና ከቁም ነገ ሲናገራቸው ያው ቁም ነገረኛ ቢሆኑም በቀልድ ወጋ ወጋ ስለሚያደርጉ ቀልዳቸውን አልወደዱም አጼ ቴዎድሮስ ስለዚህ ስላልወደዷቸው አካባቢውን እንዲለቁ በተለያየ ነገር ተጽዕኖ ያደርጉባቸው ነበረ እንዲለቁ ወደ ውጭ እንዲሄዱ ከዛ ተሰደው ወደ ጣና ገዳም ጣና ደሴቶች ዘጌ ውስጥ አንድ ገዳም ገቡ ተክለ ሃይማኖት የሚባል እዚያ ውስጥ ተሸሽገው እያለ አንድ ባህታዊ የተለየ አቋቋም አስተማራቸው ላይ ቤት የሚባለውን ማለት ነው። ሲያስተምራቸው እጀ ስራውን እንዴት አድርጌልህ ስራው ይልቷል ያን ባህታዊ። አይ እጀ ስራውንማ የናበጋጅ ርጅት ነው አገራቸው ያለቃ ገብረሃና ጎንደር ውስጥ ማለት ነው፣ ፎገራ እጀ ስራውንማ አገርህ ሂደህ ሸንበቆውን እያየህ ስራው ይላቸዋል። ያ ባህታዊ የበቃ ባህታዊ ነው። አገራቸው ተመልሰው እንደገና ሄዱና አቋቋሙ ይዘትና ቅርጽ አለው በየሻለሁኝ እጀ ስራውን ልክ ሸንበቆውን እያዩ ሲወዛወዝ ልክ በዚያ ልክ መጣላቸው በዚያ ለብቻቸው ለልጃቸው ለተክሌ አለቃ ተክሌ ይባላሉ፣ ለብቻው አስተማሩት። በጎን ለጎን ያንኛውን ታችቱን ሌላ ያስተማሩ፣ ለእሱ ግን ለብቻው አስተማሩት ነው የሚባል ለአለቃ ተክሌ። ለዚህ ነው የተክሌ አቋቋሚ የተባለበት። ከዚያ ጊዜ ጀምሮ ስያሜውን አገኘ። ተክሌ ይባላል። አሁን በአብዛኛው የሚለየው በዝናሜ ነው። ከታችቱ ጋር ወይም ከጎንደሬው ጋር የሚባለው በዝናሜ በጀስራም በጉሮሮም በውበትም በጣዕመ ልሳን በጣዕመ ዜማ ይለያል፣ ያምራል። በጣም ያልተነካ ያልታየው ሀብታችን ግዕዝ ላይ ይገኛል። የግዕዝ ጥናት ያስፈልገናል ያሉት ቀኝጌታ ኤፍሬም በመቀጠል ግዕዝ በጣም በጣም በጣም አስፈላጊ ነው። አሁን የአገሪቱ ሀብት በጣም ያልተነካ ሀብት አለ። በየዘመኑ የነበሩትን አሻራዎች ቤተ ክርስቲያን አስቀምጣለች እስካሁን ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። የአብዛኞች ሰዎች አመለካከት ግዕዝ ሲባል ከሃይማኖት ጋር ያገናኙታል። ጨርሶ ከሃይማኖት ጋር አይገናኙ የሀገሪቱ ቋንቋ ነበር። ልክ እንደ እንግሊዝኛ እንደ አማርኛ። አማርኛ ነው የተካው የሀገሪቱ ቋንቋ ስለነበር በዚያን ዘመን በብዙ ነገሮች ተጽፏዋል። ቅድም እንዳልኩሽ የፍልስፍና መጽሐፍቶች አሉ። የመድኃኒት ቅመማ መጽሐፍቶች አሉ ብዙ ነገሮች እንዲህ ከጥንት ከሮማውያን የሚገናኙበት የግዕዝ ቋንቋ ነበረ እና አሁን ግዕዝ ቢጠና ብዙ ያልተነኩ ሀብቶች አሉ። በዚህ ላይ ሪሰርች ቅድም እንደነገርኩት ቢሰራ ያልተነካ ሀብት። የራሷ ቋንቋ ያላት እንግዲህ ቋንቋ የራሷ ፊደል ያላት ስንል ግዕዝ ነው። አማርኛ አሁን ነው የተወለደው እና በግዕዝ አሁን ዩኒቨርሲቲዎች ጥሩ ጥሩ ራዕይ እና እቅድ ለምሳሌ ደብረ ማርቆስ ዩኒቨርሲቲ፣ አክሱም ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ እነዚህ በሚቀጥለው ዓመት ዲፓርትመንት ራሱ ተቀርጾለት ታሪኩለን እንደሚጀመር ነገኖራል ደስ ብሎናል እና ይሄ በጣም ሊበረታታ የሚገባው ነው። የሀገር ሀብት ነው። የቤተ ክርስቲያኒቱ አይደለም። የሀገሪቱ ቋንቋ ስለሆነ ቤተ ክርስቲያን አቆየችው እንጂ ሌላ የእሷ መገልገያ ብቻ አልነበረም። የሀገሪቱ መገልገያ ነው እና ግዝ ሊበረታታ የሚገባ ወደፊትም ብዙ ሊጠናበት ሊተኮርበት የሚገባ ያልተነኩ ሀብቶች በግዝ ተጽፈው አሉ። አሁን በታላላቅ አድባራትና ገዳማት አሉ። እነሱ አሁን ይሄ የቅርስ ዝርፊያ ጋር ተያይዞ ይፈራሉ፣ አያሳዩም። አያሳዩም። አሁን አንዳንድ አቅኚዎች ሲሄዱ ይሄ በማይክሮ እየቀረጹ ስለሚወስዷቸው ወደ ውጭ ያን ያን እየፈሩ አይሰጧቸውም እንጂ በተለይ አሁን ይሄ በሀገሪቱ ውስጥ ኦፊሻሊ ሆኖ መንግስት አምኖበት ከቤተ ክርስቲያን አባቶች ጋር ተገባብተው እኒያ መጽሐፊት ቢጠኑ አዲስ ነገር እናገኛለን። ኢትዮጵያ የሰው ዘር መገኛ ናት። እንደገና አሁን ይሄ መድኃኒቱም ቢጠና እርግጠኛ ነኝ ከዚህ መነሻዊ ይህ እንደሆነ አልጠራጠርም። ግን ይህም የሆነው የግዕዝ ጥቅሙና ሲጠና ቋንቋው በደንብ ሲጠና ነው መጽሐፍት ሲተረጎሙ ያልተተረጎሙ ብዙ መጽሐፍቶች አሉ እንዳልኩሽ። ይሄ የመድኃኒት ቅመማ እሱ በተወሰኑ አባቶች ዘንድ ነው፣ አሁን ተደብቆ ያለ ለማንም እንዲሁ አይሰጥም። ግን መንግሥት አምኖበት እነሱም አምኖበት ተግባብተው፣ የሀገሪቱ ቋንቋ እንደነበር ጥቅሙና ጉዳቱን ተለይቶ ታውቆ ግዕዝ ቢጠና ብዙ ነገሮች ያልተነኩ ሀብቶች እንዳላት የተረጋገጠ ነው። ወደፊት ይሄ እንደሚሆን ተስፋ አለን። ትንሽ ጭላጭ አይተናል። በተለይ ይሄ ባህር ዳር ዩኒቨርሲቲ ከአባይ ጓዳ ጥበብ ሲቀዳ የሚል ጥናታዊ ተቋም አቋቋሙ ተጠቅሟል። እሷም ብዙ ነገሮችን እየጀመረ ነው። በምስራቅ ጎጃም አገረ ስብከት የትምህርትና ስልጠና ክፍል ኃላፊ ርዕሰ መምህራን ዮሐንስ ታምሩ በጉባኤው ላይ ያቀረቡት የአጫብር ዜማ ነው። የአጫብር ዜማ ምን ይሆን? እሺ፣ ጥሩ እንግዲህ በእኛ እንግዲህ በሀገራችን ኢትዮጵያ ውስጥ ካሉት አህጉረ ስብከት በምስራቅ ጎጃም ላይ የአጫብር ዜማ እስካሁን ድረስ ይዘቱን ጠብቆ ሳይጠፋ የቆየ ነው እና ይህ የአጫብር ዜማ ደግሞ ጥንታዊ ያሬድ፣ ያልተሻሻለ፣ ያልተከለሰ፣ ያልተበለዘ የመጀመሪያውን ይዞ እስካሁን ድረስ እየሄደ ያለ ነው። ግን በአሁኑ ሰዓት በመዳከም ላይ ስላለ የባህር ዳር ዩኒቨርሲቲ የሙያ መጥፋት የለበትም ከማለት ለማስታወስ መምህራንን መርጦ በቁጥር ወደ አስራ ሁለት የሚደርሱ እኔን ጨምሮ ማለት ነው በዚያ ቦታ ላይ የአጫብርን ወረብ እንድናቀርብ ና ስለ አጫበር ዜማ ምድ እዚያ ላይ ያለውን መግለጫ እንዲመሰጥ የተደረገበት ሂደት ነው። ያለ ያው ደራሲው አንድ ቅዱስ ያሬድ ሆኖ ሳለ ተጊዜ ወደ ጊዜ ቤተልሔም ቆሜ አጫበር እየተባሉ በሶስት ተከፋፍለዋል እና ከሶስቱ አንዱ ይሄ ነው። በዚህ በመስራት ጎጃም በከፊል ያለው ሁሎችም ቆይም ቤተልሔም ያሉ እንዲሆን እና ይህ አጫበር ዜማ እንግዲህ ሲባል ያው አንድ ቅዱስ ያሬድ ሲሆን አመጣጡ ግን ሊለይበት የቻለ በአስራ አምስተኛ ወቅት ምዕተ ዓመት አካባቢ ነው የሚሉን ይህም ሊንቦት የቻለ ክፉ ቀን ተብሎ በ በልማዳዊ አበባ ለሚጠራው ሁሉ በዚያን ጊዜ የመምህራን ግንኙነት ስለተቋረጠ እንደገና ደግሞ ግራኛ አህመድ በተነሳበት ወቅት መምህራን ከቦታ ወደ ቦታ መንቀሳቀስ ስላልቻሉ እርስ በራሳቸው መገናኘት ስላልቻሉ ዜማው ልዩነት ሊፈጥር ችሏል። ማለት እየተለየን ቆሚ የሚባሉት ነገር ሊለያዩ ይችሏል። የአጫብር ግንት መሰረቱ አመጣጡ ተቆሚው ጋር ፊት ቆማ ፋሲለደስ በሚባል ቦታ ላይ አንድ ነው የነበሩ በዚሁም ጊዜ ግን በአስራ አምስተኛው ምዕት ዓመት አጫብር ደግሞ ራሱን ለይቶ በብቻው ለጎብ ስራ ጎጃም ላይ ያሉት ወረደ ቃል ነው የሚባለው መጀመሪያ የመነሻ አባቱ ወይም ደግሞ የተማረው አስራት ከሚባል መምህር ከቆማ ነው። አስራት እንግዲህ ርሳ ሃይማኖትን እንቆስላሴን ያስተምራል። እንቆስላሴ ደግሞ ርሳ ሃይማኖትን፣ ርሳ ሃይማኖት ደግሞ የተባሉት አርከስልስን፣ ኒቆዲሞስን ወረደ ቃልን ያስተምራሉ። አርከስሉስና ኒቆዲሞስ የቆሚዎች አባት ጎጃም ውስጥ ሲሆኑ ወረደ ቃል ደግሞ ያጫብሩ አባት ነው። ከወረደ ቃል አንስቶ እስካሁን እስካሉት መምህራን ድረስ የወረደ ቃልን ሀረገ ትውልድ ጠብቆ የአጫብር ዜማ በተዋረድ አለ ማለት ነው። እንግዲህ እስቲ ዜማውን ምን ይመስላል? እንደው ያጫብር ይቻላል? አድማጮች፣ ለመሰናዶ የተያዘው ሰዓት በማብቃቱ ልናቋርጥ ተገደድን እንጂ የግዕዝ ቋንቋ መምህራኑ ስለተለያዩ አቋቋሞች ቅኔና፣ በግዕዝ ስለተጻፉት መጽሐፍትና ስለያዙት ሚስጥራዊ ነገሮች በሰፊው ባጫወቱን ነበር። በሌላ መሰናዶ ሌሎችን ተሳታፊዎችን ጨምረን ይዘን ለመቅረብ እንሞክራለን። ባህር ዳር ዩኒቨርሲቲ ከሚቀጥለው ዓመት ጀምሮ በግዕዝ በሁለተኛ ዲግሪ ለማስተማር ዝግጅት ላይ መሆኑም ታውቋል። በዩኒቨርስቲው የአባይ የባህልና ልማት ጥናት ምርምር ማዕከል ጉባኤ ተሳታፊዎች ለሰጡን ቃለ ምልልስ በዶች በለስም እያመሰገንኩ የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።